ማህደረ ዜና ተቃዋሚ ፖለቲከኛው፣ በኢትዮጵያ ዛሬ ዋናው ጥያቄ እኔ ምርጫን ነጻ ፍታዊና ታማኒ የማድረግ ጉዳይ ነው ብያለሁ። ዋናው ጥያቄ ነጻነት ጉዳይ። ጥፋተኛ የተባሉት እስረኞች አሉ እንደተባለው። ፍርዱን ለሚያነቡ ዳኛ፣ እኔ አሸባሪ አይደለሁም። አሸባሪ አንተ ነህ። ማረሚያ ቤትን ማዘዝ ካልቻልክ ዳኛ፣ ፍትህ አልጠብቅም። ተጽፎ የተሰጣችሁ ፍርድ ነው የምታነቡት። ጸሐፊና መምህሬቱ ያው ዛሬ ጧት እንግዲህ ድንገት መጥተው ነው ውጪ ሲሉኝ ግራ የገባኝ ጋዜጠኛው ንፁሐን እንደሆኑ ነው የማውቀው ጓደኞች የነበሩ ምንም ምንም ከተከሰሱበት ነገር ጋር የሚያገናኛቸው ነገር የለም። ጠበቃው የኔ መታገድም የተፈለገው ለእነዚህ ይመስለኛል እነዚህ ጉዳዮች በሆነ መልኩ በጓዳ መልኩ እንዲሄዱ የተፈለገ ስለሚመስለኝ ነው ክስተቱም አንድም አምስትም አይነት ነው እርምጃ አስተያየቱ፣ የዛሬ ዝግጅታችን ትኩረት ነው። አብራችሁን ቆዩ። በሺ 972 ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው ያኔው የዩናይትድ ስቴትስ ፕሬዚደንት ሪቻርድ ኒክሰን ሕዝባዊት ሪፐብሊክ ቻይናን ሲጎበኙ አስተናጋጃቸው የቻይናው መሪ ሊቀመንበር ማኦ ዜ ዱንግ መቼም ይህን ጉብኝት የድሮ ወዳጃችን ጂያንግ ካይሼክ እንደማይደግፉ ታምናለሁ አሏቸው አሉ በቱርጅማን። ጂያንግ ካይሼክ ወይም ጂያንግ ዦንግ ዤንግ፣ ማኦ የሚመሯቸው የቻይና ኮሚኒስቶች ከዋናዋ ቻይና አባራዋቸው፣ ታይፔ ታይዋን ላይ የቻይና ሪፐብሊክ የተሰኘውን መንግስት የመሠረቱና የሚመሩ የጦር ጀኔራል ፖለቲከኛም ነበሩ። ኒክሰን የማኦዋን ቻይናን መጎብኘታቸውን በዩናይትድ ስቴትስ የሚደገፉት የታይፔ የቶኪዮና የሶል መሪዎች አጥብቀው ተቃውመውት ነበረ። ጉብኝቱ የዩናይትድ ስቴትስ ፖለቲከኞችን፣ የፖለቲካ አዋቂዎችን፣ ጋዜጠኞችንና ያኔ ብዙም የማይታወቁትን የመብት ተሟጋቾችንም በመደገፍና በመቃወም ለሁለት የገመሰ ነበረ። ደጋፊዎቹ ጉብኝቱ ሩብ ምዕተ ዓመት ያክል ያስቆጠረውን የዋሽንግተንና የቤጂንግ ወይም ፔኪንግን ጠላትነት ለማስወገድ፣ የሩቅ ምስራቅን ሰላም ለማስከበር፣ ከሁሉም በላይ የአሜሪካንን የበላይነት ለማስጠበቅ ይበጃልባዎች ነበሩ። ተቃዋሚዎች በአንጻሩ ዩናይትድ ስቴትስ ለኮሚኒስታዊት ቀንደኛ ጠላቷ እንደተንበረከከች የሚቆጠር የአካባቢውን ታማኝ ወዳጆቿን እንደካደች የሚታይ ኮሚኒስቶቹ በቻይና ህዝብ ላይ የሚያደርሱትን ጭቆና የሚያበረታታ መልእክት አለው በማለት አጣጥለውት ነበረ ፕሬዚደንት ኒክሰን ግን ሳምንት የቆየ ጉብኝታቸውን ሲያጠቃልሉ ዓለምን የለወጠ ሳምንት ለሃያ ሁለት ዓመት የከፋፈለንን ጠላትነት ለማስወገድ በ16,000 ማይል ርቀት መካከል ለወደፊቱ ድልድይ የምንገነባበት እያሉ አወዳደሱት። በ 43 ተኛ ዓመቱ ዘንድሮ ፕሬዚደንት ባራክ ኦባማ በኢትዮጵያ ሊያደርጉት ያቀዱት ጉብኝት ባላማ በይዘት በክብደት ቅለትም ከኒክሰን ጉብኝት ጋር በእርግጥ የሚስተካከል አይደለም። ሁለቱ ጉብኝቶች በዓላማ ይዘት ክብደት ቅለት የመለያየታቸውን ያክል አንድ የሚሆኑበት አንድ ምክንያት መኖሩ ግን ሐቅ ነው። ጥቅም ዘመን የማይሽረው ዓለም የሚያውቀው እነሱም የሕዝብናም የሀገር ብሔራዊ ጥቅም እያሉ የሚያንቆልጳጵሱት እውነት አሜሪካኖች እንደ መሪም እንደ ፖለቲከኛም እንደ ዲፕሎማት ወይም እንደ ኩባንያ ባለቤት ሀገር ጎበኙ አልጎበኙ ጠላትና ወዳጅ እያሉ አንዱን አጥፍተው ሌላውን አቅፈው ደገፉ ለሰብአዊ መብት ለፍትህ ዲሞክራሲ መቆማቸውን እየተናገሩ ከጨቋኝ አምባገነኖች መሃል እየመረጡ አንዱን ሲረዱ፣ ሌላውን ሲያስወግዱ የመርሃቸው ዋና መሰረት ይኸው ነው፣ ጥቅምን ማስከበር። እርግጥ ነው ኦባማ በያዝነው ወር ያደርጉታል የተባለው ጉብኝት አሜሪካኖችን ሊያከራክር ቀርቶ መሪው ጥንታዊቱን አፍሪቃዊት ሀገር እንደሚጎበኙ የሚያውቀውም ጥቂት ነው። ይሁንና የሚያውቁትም ያላወቁት ቢያውቁትም የጉብኝቱ ዓላማ በትልቂቱ ሀገር ሁለንተናዊ የመርህ መዘውር ላይ የሚሾር መሆኑን እንደሚያውቁት ለማወቅ ተንታኝ አያስፈልግም። የታቀደው ጉብኝት ወትሮም አንድ ያልሆኑትን ኢትዮጵያውያንን ሁለት ገምሶ ለማነታረክ፣ ለአደባባይ የተቃውሞ ሰልፍ ለማሳደምም ትልቅ ርዕስ ነው የሆነው ተወዛጋቢዎች ለየአቋማቸው ማስረገጫ የሚያቀርቧቸው ምክንያቶች የመቃረናቸውን ያክል የጉብኝቱ ዋና መሠረት አንድ መሆኑን እኩል ያውቁታል። ጥቅም ኒክስን በቻይና ያደረጉትን ጉብኝት የተከታተሉ እንደጻፉት የኒክሰን የጸጥታ አማካሪ ኋላ የአሜሪካ ውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር ጉብኝቱን ለማመቻቸት በድብቅ ወደ ቤጂንግ ከተጓዙበት ከሺ ዘጠኝ መቶ ሰባ አንድ ጀምሮ የቤጂንግ ኮሚኒስቶች የሚወቀሱበትን ጉዳይ ለመሸፋፈን ቻይናን ማጸዳዳት፣ ተበዳዎችን መሸንገል፣ የእስረኞችን ይዞታ ማሻሻል የዛኑ ያክል ጥንካሬያቸውን ለማሳየት ሲጣጣሩም ነበረ። ፕሬዚደንት ኦባማ ኢትዮጵያን መጎብኘታቸውን የሚቃወሙ ወገኖች ጉብኝቱን በመገናኛ ዘዴዎች ከመተቸት አልፈው ተቃውሟቸውን ኦባማ ቤተ መንግስት ደጃፍ ላይ በሰልፍ ባደረጉ ማግስት ከወደ አዲስ አበባ የሰማነው ቤጂንግን የሚያስታውስ አይነት እርምጃ ነው። የኢትዮጵያ ፍርድ ቤት ሶስት ዓመት ሲያንከባልለው የቆየውን የሙስሊም መፍትሄ አፈላላጊ ኮሚቴ መሪዎችን ክስ በሶስት ቀናት አጣድፎም 18ቱንም ተከሳሾች በተያዘባቸው የአሸባሪነት የወንጀል ጭብጥ የጥፋተኝነት ብይን ሰጥቷል። የተጣደፈው ብይን ምናልባት ኢትዮጵያ የፍትህ ሀገር መሆኗን ለማሳየት ምናልባት በአሸባሪነት ለሚጠረጠሩ ምሕረት እንደሌላት ለማሳወቅ ምናልባት እያልን ለታላቅ እንግዳዋ ለማቅረብ ብለን መገመት እንችላለን። ተከሳሾቹ አሉ እንደተባለው ፍርድ ቤቱን እንደ ፍትህ ማዕከል ሳይሆን እንደ የመንግስት ባለሥልጣናት ትእዛዝ ፈጻሚ መቁጠራቸውን አለመሸሸጋቸው እንጂ ክፋቱ፣ ተጽፎ የተሰጣችሁ ፍርድ ነው የምታነቡት። በዚህ ችሎት ጥፋተኛ ብትሉኝም፣ እኔ ንጹህ ነኝ። እናንተ ግን እስከ ወዲያኛው የህሊና እስረኞች ናቸው። ፍርድ ቤቱም ተከሳሾቹ እንዳሉት ሆነም አልሆነም፣ ተከሳሾች በአስር ቀን ውስጥ የቅጣት ማቅለያ እንዲያቀርቡም ወስኗል። በልማዱ የቅጣት ማቅለያውን የሚያቀርቡት ወይም የሚያዘጋጁት የተከሳሾች ጠበቆች ናቸው። ይሁንና ፍርድ ቤቱ በተከሳሾች ላይ የጥፋተኝነት ብይን በሰጠበት ዕለት፣ ባለፈው ሳምንት ሰኞ፣ የፍትህ ሚኒስቴር በጻፈው ደብዳቤ የተከሳሾቹ ዋና ጠበቃ አቶ ተማም አባቡልጎ ለዓመት ከሰባት ወር ጥብቅና እንዳይቆሙ አግዷቸዋል። ለምን? ከፍትህ ሚኒስቴር ባለሥልጣናት መልስ ለማግኘት በተደጋጋሚ ስልክ ብንደውልም ልናገኛቸው አልቻልንም። አቶ ተማም ግን የሚገምቱት አለ። በተለይ ስልጣን ያላቸው አካላት እነሱ ከፈለጉ እነሱ ከፈቀዱ ትኖራለ፣ እነሱ ከፈቀዱ ትፈራለ፣ እነሱ ከፈቀዱ አትታሰርም፣ እነሱ ከፈቀዱ አትደበደብም እንጂ እነዚህ ነገሮች አስ ኦፍ ራይት የሰው ልጅ ስለሆግ ኢቭን ለእነሱም ለአንተም ለእያንዳንዱ ሰው የተጠበቀ ነው አድርጎ የምር አድርጎ የሚወስድ ሰው በብዛት አያጋጥምም። በእነሱ መልካም ፍቃድ በአሸባሪነት ወይም ከአሸባሪዎች ጋር በመተባበር ተወንጅላ መጀመሪያ 14 ዓመት እስራት ኋላም በይግባኝ አምስት ዓመት እስራት ተፈርዶባት የታሰረችው ጸሐፊና መምህርት ሪዮት ዓለሙ የተከሰሰች የተወነጀለችበትን ጭብጥ አልቀበልም እንዳለች ከአራት ዓመት በላይ ያስቆጥራለች። የሙያ ተጋሪዎቿ ዓለም አቀፍ የመብት ተሟጋቾችም ርዮት የታሰረችው መንግስትን የሚተች መጣጥፍ በማሳተሟ እንጂ መንግሥት እንዳለው አሸብራም ለማሸበር ሞከራም ወይም ከአሸባሪዎች ጋር ተባብራ አይደለም። በዚህም ምክንያት መታሰር መከሰሷ እንጂ የታሰረችበት ትክክለኛ ምክንያት አይታወቅም። ኦባማ መጡ መጡ ሲባል በቀደም ደግሞ ተለቀቀች። እንደ ስራቱ ሁሉ መለቀቋ እንጂ የተለቀቀችበት ትክክለኛ ምክንያት ለእሷም ግልጽ አይደለም። ውጪ ሲሉኝ ግራ ገባኝና አመክሮ አልሞላ አሁንም ያው ወረቀቱ ይመስላለሆ ይቅርታ አልጠየኩኝም ና እንዴት ነው የሚሆነው ስል አመክሮ አልሞላሽም ይቅርታ ማልጠቅሽን ይታወቃል በቃ መፈታ ጊዜ ስላለፈ ፈተንሻላሉ በቃ ወጣ። ይሄ ነው የጋዜጠኛ ተስፋ አለም ወልደየስ ታሪክም በእሱ አገላለጽ ግራ አጋቢ ነው። ከአመት ከሶስት ወር በፊት ከዘጠኝ ባልደረቦቹ ጋር ድንገት ታሰረ። ከአሸባሪዎች ጋር በመተባበር ወንጀል ተከሶም የፍርድ ቤት ቀጠሮ ሲጠብቅ ድንገት ክሱ ተሰርዟል፣ አንተም ተለቀሃል ተባለ። ከተፈቺዎች ስም ዝርዝር ውስጥ የኔን የራሴን ድምፅ ስም ሰማውና አይ ይሄ በስህተት ነው ሊሆን የሚችለው ነበረ ብዬ ያሰብኩት እና በተደጋጋሚ ከተጠራ በኋላ ሲነግሩኝ ራሱ ማመን አልቻልኩም ነበረ። ሐምሌ አስራ ሶስት ኬዛችን እያለ ተከላከሉ አትከላከሉ የሚባል ብይን ሳይሰጥ እንዴት ይህ ነገር ሀብት ሊያደርግ ይችላል ብዬ በጣም ግራ ተጋብቼ ነበር። በተደጋጋሚ ስጠ ነበረ። በዛ ላይ ጓደኞቻችን ፊት ለፊት የነበሩ እነሱን ግራ ተጋብተዋል። ግራ ተጋብቻለሁ እኔ እስር ቤቱ አስተዳዳሪዎች ጋር እንደ ያረጊ ነገር ተሳሳቸውናል እንደዚህ እያልኩ ነበረ። ማደረግ የነበረውና ለምን ብቻዬን ተገልጥዬ እወጣለሁ ብዬ አስቤ አላቅም። አንድ እስር ቤት ከታሰሩት በአንድ የወንጀል ጭብጥ በአንድ የክስ መዝገብ ከተከሰሱት ዘጠኝ ጋዜጠኞችና የአምደ መረብ ጸሐፍት መካከል አምስቱም ተስፋለም ግራ ጋቢ ግራጋቢ ባለው መንገድ ሲለቀቁ አራቱ እዚያው እስር ቤት ቀሩ። ለጋዜጠኛው ግራጋቢ ነው። ለጠበቃው እነሱ ከፈቀዱ የፌስቡክ ምጸተኞች ደግሞ ብዙ እስረኞች እንዲፈቱ ምናለ ኦባማ ኢትዮጵያን ደጋግመው ቢጎበኙ አይነት ይላሉ። ለመብት ተሟጋቹ ለአቶ ያሬድ ኃይለማርያም ግን ድንገት የመፍታቱ እርምጃ ጥቅም የተሰላበት ግን ዘፈቀዳዊ ፖለቲካዊ ውሳኔ ነው። ለእኔ ይሄ በመንግስት በኩል የሚታይ የባህሪ ለውጥ የሪፎርም ሳይሆን የፖለቲካ ይሄ በ- በዘፈቀደ የሚደረጉ ውሳኔዎች ግን የተለያዩ ጥቅሞችን በመንግስት በኩል ታሳቢ ተደርገው ግን አሁንም የሕግ የበላይነት የሕግ የማክበር ባህል በፍጹም በምንም መንገድ በዚህ ሂደትም ውስጥ አይታይም። የቀድሞው የተቃዋሚ ፓርቲ የኢትዮጵያ አንድነት ለዲሞክራሲና ለፍትህ አንድነት ባጭሩ ፖለቲከኛ አቶ አስራጣሴ እንደሚሉት ደግሞ ኢትዮጵያ ዘፈቀዳዊም፣ ግራጋቢም ሹሞቿ ያሻቸውን የሚያደርጉባት ሀገርም ልትሆን ላትሆንምም ትችላለች። የዜጎች ነጻነትና መብት ግን ከፎኛ እየተደፈለቀባት ነው። በኢትዮጵያ የአሁኑ ጥያቄ ያለው ተጨባጭ ዋናው ጥያቄ ነጻነት ጉዳይ። በአሁኑ ጊዜ በኢትዮጵያ ውስጥ እኔና እኔንም የመሳሰሉ ሰዎች የስራ እድል አግኝቶ መስራት አንችልም። በስር ላይ ያሉትን ጓደኞችን እና ሌሎችንም ታጋዮች ለመጠየቅ አለመቻሌ ነው። ለመጠየቅ ሄጄ ልትገባ አልችልም ተባልኩ። ሌላው ደግሞ ከእኔ ጋር የሚገናኙ ሰዎችን ማዋከብ የታውቋል። ማንሱ ምንድን ነው ያገናኛችሁ የሚልና ሌላም የመኪናና የእግር ክትትሉም እንዲሁ የበዛ ነው። ታዋቂው ጠበቃና የህግ ባለሙያ አቶ ተማም አባቡል ጎም ያክሉበታል። የስራት መብት፣ ህገ መንግስታዊ መብት፣ ሰብአዊ መብት ነው። አሁን የምታየው ግን እነዚህ እነዚህ አይነት መብቶች ብዙ መብቶች ሀገር እንደ ማለት። አሁን ሰብአዊ መብት ሲባል የሰው ልጅ የሰውነት አካሉ መጠረቅ መብት አለው። የሰውነት የሰው ልጅ አካል ክብር ነው። እነዚያ ነገሮች በህግ ላይ የተቀመጡ ቢሆንም ቅሉ የምሩን ተደርገው ተወስደው እኔ አሁን ኢትዮጵያዊ ስለሆንኩኝ የመስራት መብት እንዳለኝ የምሩን የሚገነዘብ የመንግስት ባለስልጣን አታገኝም። በ1965 የታላቋ ብሪታንያ ንግስት ኤልዛቤት ዳግማዊት ኢትዮጵያን ሲጎበኙ አጼ ኃይለስላሴ የተቀበሏቸው የአዲስ አበባ ለማኞችን ከየስፍራው አስለቅመው፣ ቆሻሻ ስፍራዎችን አስከልለው፣ አውራ ጎዳናዎችና ህንፃዎችን አስጊጠው ነበረ። በዓመቱ ዘንድሮ ጠቅላይ ሚኒስትር ሃይለማርያም ደሳለኝ ፕሬዚደንት ኦባማን ለመቀበል እንደ አጼ ኃይለስላሴ ወይም እንደ ማኦዜዱንግ መዘጋጀት አለመዘጋጀታቸውን በእርግጥ አናውቅም። የድንቅ ነሿ ድንቅ ሀገር ኢትዮጵያ ግን ከጋዜጠኛው እስከ ጠበቃው፣ ከፖለቲከኛው እስከ መብት ተሟጋቹ እንዳሉት ከግር አጋቢ ዘፈቀዳዊ እርምጃ፣ ካሻቸውን አድራጊ ሹሞቿ ጋር በመቶ ከመቶ የምርጫ ውጤት ታጅባ ትቀበላቸዋለች። ነጋሽ መሐመድ ነኝ። ቸር ያሰማን።